The voice of America. ኢትዮጵያ 1870 ሜጋዋት ኃይል የሚያመነጨውን የግልገል ግቤ 3 የኤሌክትሪክ ኃይል ማመንጫ ፕሮጀክት ታስመርቃለች። የኃይል ማመንጫው በግንባታ ላይ ካለው ህዳሴ ግድብ ቀጥሎ በትልቅነቱ ሁለተኛው ነው። እስክንድር ፍሬው ተጨማሪ አለው። ደቡብ መሀል ኢትዮጵያ በዳዋሮ ና በወላይታ ዞኖች መካከል የሚገኝ የኃይል ማመንጫ ግድብ ነው ግልገል ጊቤ ሶስት ገና ባልተጠናቀቀው የታላቁ የህዳሴ ግድብ ብቻ የሚቀደም የኢትዮጵያ ታላቅ ግድብ ሆኖ እነሆ ሰሞኑን ተመርቋል ስራ በመጀመርም በዚሁ በኦሞ ጊቤ ተፋሰስ የሚገኙትን ግልገል ጊቤ አንድና ሁለትን ተቀላቅሏል አዲሱ የኃይል ማመንጫ 1870 ሜጋዋት የኤሌክትሪክ ኃይል ማመንጨት የሚችልና የአገሪቱን የኃይል አቅርቦት በ94 በመቶ የሚያሳድግ ነው። 14 ቢሊዮን ሜትር ኪዩቢክ ውሃ የያዘና በ200 ካሬ ኪሎ ሜትር ቦታ ላይ ያረፈ ሰው ሰራሽ ሐይቅ ለሸፈነው ለዚህ ግዙፍ ፕሮጀክት ሁኔታዎች አልጋ ባልጋ አልነበሩም። ባለፉት 9 ዓመታት እንደታየው፣ በምረቃ ስነ ስርዓቱም ላይ እንደተገለጸው የአካባቢ ተቆርቋሪዎች፣ በተለይ ፕሮጀክቱ እንዲቆም ከፍተኛ ጥረት አድርገዋል። የግድቡ መገንባት በኢትዮጵያ የታቸኛው የኦሞ ሸለቆና በኬንያው የቱርካና ሐይቅ ላይ ከፍተኛ ተጽዕኖ ያሳድራል በሚል ከፍተኛ ዘመቻዎች አካሂደዋል። ይህንኑ ተከትሎ ድጋፍ ያቆሙ የተጠየቁትን ቃል የገቡትን ብድር የያዙ ባንኮች ነበሩ። እነዚህንና መሰል ተጽዕኖዎችን ተቋቁሞ የቀጠለው ግድብ ነው ባለፈው ቅዳሜ በደማቅ ስነስርዓት የተመረቀው። የኃይል ማመንጫውን የመረቁት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ግድቡ እንዲቆም ተደረጉ ያሏቸውን ዘመቻዎች አስታውሰዋል። ፕሮጀክቱ ገና ከጀምሩ የተጠቀኑበትን የፋይናንስ እና የመልክአ ምድራዊ ችግሮች እንዲሁም ከምክንያታዊነት ይልቅ ሃይማኖታዊ በሚመስል መልኩ የአካባቢ ተቆርቋሪ ነን ባዮች ያልተቋረጠ ማጥላላትና ዘመቻ በጽናት በመመከት ለስኬት በመብቃቱ ለሁላችንም ወደር የሌለው ብሔራዊ ኩራት ሊሆን ችሏል። እንኳን ደስ ያለን ለማለት እፈልጋለሁ። አራያ ከሚሆነው ከዚህ ፕሮጀክትና ከሌሎችም የሚገኘው ኃይል ለውጭ ገበያ ጭምር የሚቀርብ መሆኑንም ጠቅላይ ሚኒስትሩ ጠቁመዋል። አገራችን በዘርፉ ልማት እየተገበረች የምትገኘው ስትራቴጂ አገራዊ አቅማችንን ከማጎልበቱ አልፎ ለሌሎች በልማት ወደኋላ ለቀሩ አገራትም ሆነ አካባቢን በመበከልና በመጉዳት ላደጉት አገራትም ጭምር በምርጥ ተሞክሮነት ሊጠቀስ በሚችልበት ደረጃ ላይ ይገኛል። ከዚህ የኃይል ማመንጫ ፕሮጀክት እና በአሁኑ ወቅት ግንባታቸው ከግማሽ በላይ ከተጠናቀቀው ሌሎች የኃይል ማመንጫ ጣቢያዎቻችን የሚገኘው የኤሌክትሪክ ኃይል ከሀገር ውስጥ ፍጆታ አልፎ ለውጭ ገበያ የሚበቃ በመሆኑ ከጎረቤት ሀገሮች ጋር በአጭር ጊዜ በኤሌክትሪክ መስመር ለመገናኘት ትርጉም ያለውን ኢኮኖሚያዊ፣ አካባቢያዊ እና ቀጠናዊ የልማት ትስስር ፈጥሮ አብሮ ለማደግ እንዲሁም የውጭ ምንዛሪን ለማስገኘትና ብሎም ዘርፉ ራሱን ፋይናንስ የማድረግ አቅሙን እንዲያሳድግ የጎላ አስተዋጽኦ እንደሚያደርግ ይታመናል አዲሱ የኃይል ማመንጫ ለሌሎች ልማቶቻችንም መሰረታዊ ግብአት ሆኖ ያገለግላል ብለዋል ጠቅላይ ሚኒስትሩ በንግግራቸው የአዲሱ ግድብ የኃይል ማመንጫ ቤት እያንዳንዳቸው 187 ሜጋ ዋት የሚያመነጩ አስር የተርባይን ዩኒቶች መያዙም ተጠቁሟል ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ